ዛሬ ማክሰኞ በደቡብ አፍሪቃ በብዙ አስር ሺዎች የተቆጠረ ሕዝብ እኩልነትን እውን ለማድረግ አስቸጋሪ የሆነ የረጅም ጊዜ ትግል ያካሄዱትን ጠራ አፓርታይድ ትግል መሪው ኔልሰን ማንዴላን ተሰናብቷል። በጆሃንስበርግ ሶከር ሲቲ ስቴዲየም በርካታ ታላላቅ እንግዶች፣ ታዋቂ ሰዎችና ደቡብ አፍሪቃውያን መጥፎ የአየር ሁኔታ ሳይበግራቸው እኒህን ሁሉ ሰው ታታ እያለ በፍቅር የሚጠራቸውን ሰው በአክብሮት ለመሰናበት ተገኝተዋል። በስፍራው የተገኘችው የአሜሪካ ድምጿ አኒታ ፓውል ቀጣዩን ዘገባ አስተላልፋለች። ትዝታ በላቸው ታቀርበዋለች ጆሐንስበርግ ላይ ሲወርድ የዋለው ዝናብና የብርድ ቆፈን ኔልሰን ማንዴላን በክብር ለመሰናበት ወደ ከተማዋ ስታዲየም የጎረፈውን ስልሳ ሺህ የደቡብ አፍሪቃ ህዝብና አያሌ የዓለም ታላላቅ ባለሥልጣናት አላስቆመም። የደቡብ አፍሪቃ ፕሬዝደንትና ታላቁ የጸረ አፓርታይድ ትግል መሪ ለተራዘመ ጊዜ በሳምባ ህመም ከተሰቃዩ በኋላ ባለፈው ሐሙስ ከዚህ ዓለም በሞት መለየታቸው ይታወቃል። ማንዴላ ዘረኛውን የደቡብ አፍሪቃ መንግስት ለመገርሰስ ባደረጉት ያልታከተ ትግል በደቡብ አፍሪካና በዓለም ዙሪያ አድናቆትን አትርፈዋል። ዘረኛውን መንግስት በመቃወማቸው ለ27 ዓመታት እስር ቤት ውስጥ ከማቀቁ በኋላ እንደ አውሮፓ አቆጣጠር በ1994 ዓ ም ተፈተው ደቡብ አፍሪቃን በፕሬዝደንትነት ለመምራት በቁ። በዓለማችን ላይ ብቅ ብለው ካለፉ ታላላቅ መሪዎች አንዱ ኔልሰን ማንዴላን ልዩ የሚያደርገው እስር ቤት ውስጥ በማቀቁባቸው በእነዚያ ረጅም ዓመታት ቁጡ ወጣት ታጋይ ወደ በሳል የህዝብ አስተዳዳሪ በመሸጋገር በዘር ጥላቻ በጥልቁ የተከፋፈለችው ሀገራቸው እርቅና አንድነትን እንድትመርጥ የሰጡት አመራር ነው። ዛሬ የሚያፈቅራቸው ሕዝብ፣ የዓለም መሪዎች፣ እውቅ የሙዚቃና የሲኒማ ከዋክብት ማንዴላ እንደ አውሮፓ አቆጣጠር በ2010 ዓ ም በመጨረሻው የእግር ኳስ ጨዋታ ሕዝብ መሃል የተገኙበት ስታዲየም ውስጥ ሊሰናበታቸው ተሰባስቧል። ከእነዚህም መካከል አርአያ ሲሉ የገለጿቸው የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ይገኛሉ። ከሰላሳ ዓመታት ዓመታት በፊት ገና ተማሪ ሳለሁ ጀምሮ ነበር ስለ ማንዴላና ና ስለዚህች አገር ትግሎች የተማርኩትና በውስጤ አንዳች ስሜት ያጫረብኝ ለሌሎችና ለራሴ ያለብኝን ኃላፊነት እንድገነዘብ አቅንተውኛል። እናም ዛሬ ላለሁበት ቦታ ላደረሰኝ ሊሆን የማይችል የሚመስልም ጉዞ አዘጋጅተውኛል። የማዲባን ምሳሌነት ምንጊዜም ሙሉ በሙሉ የማላሟላ ብሆንም ሁልጊዜም የተሻልኩ እንደሆን ግን ያበረታቱኛል። እርሳቸው ሁላችንም ውስጣችን ያለውን ጥሩነት ነው የሚቀሰቅሱት። እኒህ ታላቅ ነፃ አውጪ ከተሸኙ በኋላ እኛ ወደየከተሞቻችንና ወደየመንደሮቻችን ተመልሰን የወትሮ ኑሮአችንን ስንቀጥል እስቲ በውስጣችን የእሳቸውን ጥንካሬ የእሳቸውን ግዙፍ መንፈስ እንፈትሽ። የ45 ዓመት ዕድሜ ያላቸው የጆሃንስበርግ ነዋሪ ቱሊ ፊላ ከዛሬው የታላቁ መሪ ስንብት ምንም አያስቀረኝም ዛሬ ያለሁበት እንድደርስ ያደረገኝ መሪ ነው ይላሉ። ከሌሊቱ ዘጠኝ ሰዓት ተኩል ላይ ነቃሁ። በጊዜ መተኛት አልቻልኩም ነበር፣ እንደገና ደግሞ ሌሊት ላይ ነቃሁ ማለት ነው። በዘር መድሎ ዘመን እንደነበረ የአሁኑንም፣ አዲሱን ዲሞክራሲ እንዳየ ደቡብ አፍሪቃዊ የዛሬዋ ቀን ዝግጅት ላይ በምንም አይነት ሳልገኝ ልቀር አልችልም ነበር። ማንዴላ ሁለመናችን ናቸው። አሁን ላለኝ ሥራ፣ አሁን ለምኖርበት ቤቴ የበቃሁት በማንዴላ ምክንያት ነው። በዚች አገር ውስጥ ያገኘነውን ሁሉ ያገኘነው በማንዴላና በጓዶቻቸው ምክንያት ነው። ማንዴላ እጅግ ተወዳጅ መሪ ቢሆኑም የፖለቲካ ሰውም ናቸውና የተደረገላቸው የስንብት ሥነ ሥርዓትም ፖለቲካ አልተለየውም ህልፈታቸው ህዝብ ለፕሬዝደንት ጃኮብ ዙማ አመኔታ ከማጣቱና ሰውየውም በከፍተኛ የሙስና ወንጀል ከሚመረመሩበት ጊዜ ጋር ተገጣጥሟል። ዛሬ ታዲያ በሥነ ሥርዓቱ ላይ ህዝቡ ዙማ በተናገሩ ቁጥር የነቀፌታ ድምፅ በማሰማት ደጋግሞ ሲያቋርጣቸው፣ የቀደሙት ፕሬዝደንቶች የዘር መድሎ ዘመኑ ኤፍ ደብሊው ደክለርክ ሳይቀሩ ታቦ ምቤኪ ሲናገሩ ድጋፉን በክብርና በጭብጨባ ሲገልጽ ነበር። ሚስተር ዙማ ማንዴላን ማዲባ በሚለው የጎሳ ስማቸው እየገለጹ ነው የስንብት ንግግሩን ያደረጉት። ማዲባን የዚች ቀስተ ደመናማ አገራችን አባት ብለን የምንጠራቸው እንዲሁ ለፖለቲካዊ ትክክለኝነቱ ብለን አደለም ለምና ለማት አንድነቷን ለጠበቀች የዘር ልዩነት፣ የጾታ ልዩነት የሌለባት ዲሞክራሲያዊትና ለበለጸገች ደቡብ አፍሪቃ ጠንካራ መሠረት የጣሉ በመሆናቸው ጭምር እንጂ። የሚስተር ማንዴላ አስከሬን ከዛሬ ጀምሮ ወደ ዋና ከተማዋ ፕሪቶሪያ ይወሰድና ለሦስት ቀናት በቤተ መንግሥት ይቀመጣል። ከዚያም ቤተሰብ ብቻ በሚገኝበት በትውልድ ስፍራቸው በኩኒ የቀበር ሥነ ሥርዓታቸው ይፈጸማል። ሁሉም የደቡብ አፍሪካ ግዛቶች ታዲያ የቀብር መታሰቢያ ስነ ስርዓት ያከናውናሉ። በዛሬው የኔልሰን ማንዴላ የስንብት ስረ ስርዓት ላይ የመንፈሳዊ ዘማሪያን ቡድንና ወታደራዊ ማርሽ በትግሉ ዘመን ታላቁ መሪ ደቡብ አፍሪካውያንን ለትግል ያስተባበሩበትን ሙዚቃ በዓለም አቀፋዊነት አጣጥመው አሰምተዋል። ኒኮሲኬሌ አፍሪካ ፕሬዝደንት ማንዴላ ከሀገሪቱ ብሔራዊ መዝሙር ያዋሃዱት ስልት ነው። የዙሉ የሲሶቶ የአፍሪካናና የእንግሊዘኛ ቋንቋዎች የተቀየጡበትና ጦርነትና ስቃይ አብቅቶ ደቡብ አፍሪቃ እንደ አገር ሰላምና አንድነት እንድታይ ሕልማቸውን የገለጹበት ነው። አንድ አገር ብቻ ሳይሆን ዓለምን የለወጡት ታላቁ መሪ ልዩ መገለጫ ነው።